ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረዋል ከአሜሪካ ድምፅ። በዓለም ዙሪያ ጾታን መሠረት ያደረጉ ጥቃቶች ይገቱ ዘንድ ለማሳሰብ የወጥ ነው የ16 ቀናቱ ዘመቻ ከሰሞኑ ተጀምረዋል። የተባበሩት መንግሥታት ድርጅት በየዓመቱ በሚያስተባብረው ዘመቻ ላይ እርባናን ያጤኑ ኢትዮጵያውያን ተቋማትና ግለሰቦችም በእነዚህ ቀናት በችግሩ ግዝፈትና መፍትሄ ላይ የሚያተኩሩ እንቅስቃሴዎቻቸውን ያጠናክራሉ። ከተወሰኑት ጋር ዛሬ ምሽት ቆይታ እናደርጋለን። በግል የደረሰባቸውን አሳዛኝ ጥቃት ለሌሎች መማሪያ እያዋሉ ግለሰቦችንም እንተዋውቃለን። አሁንም ድረስ ስለቀጠሉ የፍትህ ጥያቄዎች የሚያስስ ዘገባም እናሰማችኋለን። ሀብታሙ መሰናደውን እየመራሁ አብሬያችሁ ቆያለሁ። ብርሃን ኃይሉ ደግሞ በቅንብሩ አብራን ታመሻለች። ወደ ቀዳሚ መሰናደው እንሻገር። ሁለት ሳምንታት የሚዘልቀው ፆታ ላይ መሠረት ያደረጉ ጥቃቶች ትኩረት እንዲያገኙ በዋነኝነት የሚያሳስበው ዘመቻ ውስጥ በተደጋጋሚና በንቃት ከተሳተፉ ወጣት ኢትዮጵያን የመብት ተሟጋቾች መካከል አንዷ ሀና ላሌናት፣ በሀገር በቀል ሲቪል ማኅበረሰብ ድርጅት ውስጥ የጥብቅናና ግንኙነት ባለሙያ የሆነችው ሀና በሴቶች መብት ተሟጋችነት እና የሕግ ባለሙያነቷ ይበልጡን ትታወቃለች። ኢትዮጵያ ውስጥ ቀን ተቀን የተበራከቱ ጥቃቶች ዙሪያ የማንቂያ ዘመቻዎችና መርሃ ግብሮችን ከሚያስተባብሩ ወጣቶች መካከልም አንዷ ናት። በተያያዥ ጉዳዮች ላይ ሀሳቧን ታጋራን ዘንድ የምሽት እንግዳችን አድርገናታል። አስቀድማ ኢትዮጵያ ውስጥ በአሁኑ ጊዜ የሚታዩ ፆታን መሰረት ያደረጉ ጥቃቶችን መነሻው ታስረዳናለች። ለኔ የቅርብ ክስ ምክንያቶች ናቸው ብዬ አላስብም በጣም ዲፕ ሩትድ የሆኑ ከድሮ ጀምሮ የነበሩ ሁኔታዎች ናቸው። አሁንም ላይ ላሉት የጥቃት ሁኔታዎች ምክንያቶች ብዬ የማስባቸው ለምሳሌ በባህል ለሴቶች የተሰጠው ቦታ፣ በሃይማኖት ለሴቶች የተሰጠው ቦታ፣ አናኗራችን በኮሚኒቲ ደረጃ ሴት ልጅ ምን አይነት ቦታ ነው ያላት፣ ወንድ ልጅ ምን አይነት ቦታ ነው ያለው መብትን ኤክሰርሳይዝ በማድረግ ሁኔታ ሴቶች የነበራቸው እድል አንድ ምክንያት ነው። ሩትኮዝ ነው ብዬ አስባለሁ። በማህበረሰባችን ውስጥ ሴት ልጅ እንደዚህ እንደዚህ ማድረግ አለባት ወይም ይሄ ነው ኤክስፔክት የሚደረግበት የሚደረግበት ወንድ ልጅ ይሄ ነው ኤክስፔክት የሚደረግበት ተብሎ የተቀመጡት ነገሮች በጣም ሴቶችን ስለያዛቸው እንደዚህ አይነት ነገሮች ናቸው። አንዱ በሌላው ላይ የተደረበ የፖለቲካው፣ የኢኮኖሚ ሁኔታው፣ የኤዱኬሽን አለማግኘት አክሰሱ እና ሌሎች ነገሮች እየተጨመሩ እየተጨመሩ አሁን ላይ ለምናያቸው ጥቃቶች ምክንያት ናቸው ብዬ የምለው ከድሮ ጀምሮ የመጣው በሩት ኮዝ ደረጃ የምናገኛቸው ነገሮች ናቸው ብዬ ነው የማምነው። ኢትዮጵያ በተለያዩ አካባቢዎች ጦርነቶችን አስተናግዳለች። የነዚህ ግጭቶች መስፋፋት፣ የሰላም እጦትስ ቀድሞ በነበረው ችግር ላይ የፈጠረው አዲስ ጫና፣ የአባባሰው ጉዳይስ እንዴት ይገለጻል? ያው አሁን ቅድም በጠቀስኳቸው ነገሮች ላይ ትልቅ ሌላ ጫና ሆኖ ደግሞ የመጣው ሀገራችን ላይ ያሉ ግጭት አለመስማማቶች፣ ደግሞ በሴቶች መብት ላይ በሴቶች መብት ላይ ብቻም ሳይሆን በሕፃናት መብት ላይ በአካል ጉዳተኞች መብት ላይ በአረጋውያን ላይ በተለየ ሁኔታ የተለያዩ ጥቃቶች እንዲደርሱ ምክንያት ሆኗል። መደፈሮች፣ የግሩፕ ጋንግሬፕ ብለን የምንለው ተሰምቶ ታይተው የማይታወቁ የተለያዩ አይነት ጥቃቶች በሴቶች ላይ ሲፈጸሙ አይተናል። እና ግራቤትድ ተደርጎ ጥቃቶች መልካቸውን ለይተው ሴቶች ላይ እንዲፈጠሩ ተጠያቂነት ሊጠበቅበት የሚገባ ጉዳይ ሆኗል ማለት ነው። አጠቃላይ በሀገር ላይ የሚፈጥረው ውጥንቅጥ ለቀጣዩ ትውልድን የሚተወው ትልቅ ችግር ግዙፍ እንደሆነ ይታወቃል። ተገበሩ የሚገቡ ስልቶች ምንድን ናቸው ብለሽ ትምክር ያለሽ? ሰላም ይቀድማል ብዬ አስባለሁ እንደ ሀገር ለሰላም መስራት አለብን ብዬ አስባለሁ። ሁሉም በሚጠበቅበት አቅምና በሚጠበቅበት ቦታ ማለት ነው። ከዛ በመቀጠል ግን ሕግን እየተረጎሙ ያሉ አካላቶች ከጾታዊ ጥቃት ጋር በተያያዘ የሚመጡ ኬዞችን እንደ ቀላል ነገር ባያሏቸውና ተገቢውን አይነት እርምጃዎች እንዲወሰዱ ከእነሱ የሚጠበቅባቸውን ሂደቶችን ቢያደርጉ ተገቢ ነው ብዬ አምናለሁኝ። ምክንያቱም ጥቃት የተፈጸመበት አካል ፖሊስ ጋር ስትሄድ የሚሰጣት ምላሽ የሕግ አካላቶች ጋር ስትሄድ የሚሰጣት ምላሽ ተገቢ ካልሆነ አጥቂውም የማናለብኝነት ስሜት ይሰማዋል፣ ተጠቂውም ምንም አይነት ነገር እኔ ላይ ቢደርስ ዞር ብሎ የሚያይኝም አካል የለም ተብሎ እንዲታሰብ እና ሌሎች ጥቃት አድራሽ አካላቶች እንዲፈጠሩ ያደርጋልና፣ መደረግ ያለበትን ሂደቶች ከህግ ማሻሻል ሊሆን ይችላል። ያሉትንም ህጎች በተገቢ መንገድ እንዲተረጎሙና ጥቃት እያደረሱ ያሉ አካላቶች በትክክለኛው መንገድ እርምጃ እንዲወሰድባቸው ማድረግ አለባቸው ብዬ አምናለሁኝ። ከዛ በተጨማሪ ግን የኮሚኒቲ ሊደርስ ወይም ደግሞ የማህበረሰብ ውስጥ ትልቅ ቦታ ያላቸው የማህበረሰብ ሊደሮች እና የሃይማኖት ሊደሮች በጣም ትልቅ ቦታም አላቸው ብዬ አስባለሁኝ። እንደዚህ አይነት ጥቃቶች በሚፈጸሙ ጊዜ አይሆንም ኖ የማለት ትልቅ ቦታ አላቸው እና ከማንም በላይ ደግሞ ተሰሚነትም አላቸው ብዬ አምናለሁ። ከሚጠበቅባቸውም ደረጃ ይህን ነገር እያሉት ነው ብዬም አላምንም እና እንደ ያው ኢትዮጵያ በብዙ ሃይማኖት ውስጥ ያለች ሀገር ናት። ስለዛ ሁሉም የሃይማኖት አባቶች የሃይማኖት እናቶች እንደዚህ አይነት ጥቃቶች ሲፈጸሙ ኖ የማለት ጥቃት አድራሾችን የማውገዝ እና ጥቃት የደረሰባቸውን ሰዎች ደግሞ ሰፖርት የማድረግ ከማውገዝ ይልቅ እነሱን ድጋሚ ለሌላ ጥቃት ከማጋለጥ ይልቅ ሰፖርት የማድረግን ኃላፊነት መውሰዳት አለባቸው እያስባለሁ ተመሳሳይ ነው። ለማህበረሰብ ላይ ሊድ እያደረጉ ላሉትም አካላቶች ማለት ነው። ከዛ በተጨማሪ ደግሞ የሚዲያ አካላት ራሱ በምን አይነት መልኩ ነው ጥቃት የደረሰበትን ሰው እየዘገቡ ያሉት? ለሌላ ጥቃት አድራሽ ክፍት እንዲሆን ወይም ደግሞ ስልቱን እንዲማርበት በማድረግ ነው ወይስ ጥቃት የደረሰውን ሜሴጅ አስተላልፎ የሚመለከተው አካል ደግሞ ወስዶ እንዲሰራበት ነው እያስተላለፉ ያሉት የሚለውንም አይ ቲንክ መፈተሽ ያለበት ብዬ አምናለሁ። ከዛ በተጨማሪ ደግሞ እንደው ከጥቃት ወተንም በሚዲያው ላይ ሴት ልጅ እንዴት ነው እየተገለጸች ያለችው? በምን አይነት መልኩ ነው እየተገለጸች ያለችው? ሞር ለሌላ ጥቃት በሚያጋልጣት መልኩ ነው ወይ ሚዲያው ላይ ሴቶችን እያሳየን ያለ ነው የሚለውንም አንድ መፈተሻ አለበት እና ሁሉም መስራት አለበት ብዬ የማስበው ነው። ማህበረሰብ በአጠቃላይ ጥቃቶች ሲታዩ ሆ ብሎ መውጣት ያለበት እና ኖ ብሎ መቃወም ያለበት ነው እንጂ በጎጣ ተከፋፍለን በዘር ተከፋፍለን በእድሜ ተከፋፍለን ወይ ደግሞ የከተማ ልጅ ናት ወይ ገጠር ልጅ ናት እየተጠቃች ያለችው ወይ ህጻናት እየተጠቃች ያለችው ወይ ትልቅ ሴት ናት የሚለው ክፍፍ ሁሉም ሰው እኩል ጥቃትን ማውገዝ አለበት ብዬ አምናለሁኝ። የተለያዩ የግል ተቋማት የሲቪክ ማህበራት በዚህ ችግር ዙሪያ የራሳቸውን እንቅስቃሴው ሲያደርጉ ይታያል። ንቃተ ህሊናዎችን ለማስፋት ችግሩ የበለጠ ትኩረትን እንዲሰጠው ለማድረግ እንቅስቃሴ ሲያደርጉ፣ ዘመቻ ሲያስተባብሩ እናያለን። የእነዚህ ዘመቻዎች ስኬትና እስካሁን ድረስ የነበራቸውን ፋይዳ በግልሽ እንዴት ትገመግሚዋለሽ? ከአሁኑ የተሻለስ የሚታይና የብዙ ሰዎችን ህይወት የበለጠ የሚለውጥን ይሆን ዘንድ ምን ሊደረግ ይገባል ብለሽ ትመክሪያለሽ? እስከዛሬ ድረስ ምንም ማይካድ እና ትልቅ ኮንትሪቢሽን ያላቸው አካላቶች አሉ። በተለይ ደግሞ በሴቶች መብት ዙሪያ ሲሰሩ የነበሩ፣ በግለሰብ ደረጃ ሲሰሩ የነበሩ፣ እንዲሁም በተቋማት ደረጃ ተዋቅረው ሲሰሩ የነበሩ በጣም ብዙ የሲቪል ማህበረሰብ ድርጅቶች አሁን ከለውጡ በኋላም የመጡ ከለውጡ በፊትም የነበሩ በጣም ብዙ ተቋማቶች አሉ እና ከህግ ማስቀየር ጀምሮ ፖሊሲ ከማስተካከል ጀምሮ እንዲሁም በሚፈጠሩ የጥቃት ሁኔታዎች ላይ ድምፃቸውን በማሰማት የተለያዩ ስራዎችን ሲሰሩ ነበር እና አሁንም እየሰሩ ነው እያምናለሁ። ነገር ግን አንዳንዴ እየተፈጠረ ያለው የጥቃት ሁኔታ ብዛት እና እየተሰራ ያለው ስራ ሳይመጣጠን ሲቀር እየሰሩ የማይመስለን አይነት ነገር አለ፣ የስራቸው ትንሽ የሚመስለን ነገር አለ እና በጣም ብዙ ሰዎች ላይ ነው የሚደርሱት። የጥቃቱን ግዝፈት ስናየው ግን በጣም የተለያየ አይነት ጥቃቶች መኖራቸው፣ በተለያየ አይነት ቦታዎች በተለያየ አይነት መልኩ ጥቃቶችን ማየታችን ትንሽ ዲስከሬጅ የሚያስሆን አይነት ነገር ያለ ይመስላል። ግን እኔ ያው ያለውን የሰሩትን ስራ ሪኮግናይዝ በማድረግ ከዚህ በተሻለ መልኩ ልንሰራ የምንችልበት መንገድ ብዬ የማምነው አንደኛ በጣም ኮላቦሬሽን ያስፈልገናል። በተለይ ደግሞ በሴቶች መብት ላይ እየሰራን ያለን ተቋማቶች ግለሰቦችም ዲስፓይት አወር ዲፍረንስ ወይም ደግሞ ልዩነታችንን አስቀምጠን በጋራ በሚያስመሙ ሁኔታዎች ላይ እኩል አንደርስታንዲንግ ፈጥረን መስራት ያስፈልገናል ብዬ አስባለሁኝ። አሁን ከምንሰራው በጣም ጠበቅ ባለ መልኩ ምክንያቱም ያው በዛው ልክ ነው ጥቃቶቹ ጠበቅ እያሉ የመጡትና በዛ አይነት መልኩ አንድ ላይ ተጋዘ መስራት አለብን ብዬ አስባለሁ። እስከ ዛሬ ድረስ የሰሩ ያሉ የአድቮኬሲ ወይም ደግሞ ካምፔን የምንሰራባቸው ድምጻችንን የምናሰማባቸውን ሁኔታዎች መፈተሽ ያለብን ይመስለኛል። አሁን ደግሞ በምን አይነት መልኩ ብንሰራ የተለየ ለውጥ ማምጣት እንችላለን የሚለውን ቁጭ ብለን ምን ሰራልን? ምን አልሰራልንም? አሁን ደግሞ በሚቀጥለው ምን አይነት ነገሮችን አዲሽናል የሆኑ ሲስተሞችን ክሬቲቭ የሆኑ መልኮችን ብንመጣ የተሻለ ስራ መስራት እንችላለን የሚለውን ቁጭ ብለን አስበን የጋራ አንደርስታንዲንግ ፈጥረን መንቀሳቀስ የሚኖርብን ይመስለኛል። ከመብት ተሟጋቿ እንዲሁም ሕግ ባለሙያዋ ሀና ላሌ ጋር ያደረግነው ረዘም ያለ ቆይታ ቅጂ በዌብሳይታችን ላይ ስለሚጋራ አድማጮቻችን እንዲሁም ተመልካቾቻችን በዚያ እንደተከታተሉትን ጋብዛለን። ወደ ቀጣዩ ዝግጅት እንሻገር። በግል የደረሰባቸውን ጥቃት ለሌሎች ማስተማሪያ ይሆን ዘንድ ወደ አደባባይ ከወጡት መንፈሰ ጠንካራ ሴቶች መካከል አንዷ ፈቲያ ረመዳን ናት። ነዋሪነቷ በዩናይትድ ስቴትስ ኖርዝ ካሮላይና ላይ ያደረገችው ፈቲያ በቅርብ ዘመድ የተፈጸመባት ጥቃት እሷ ላይ ብቻ የቀረ ሳይሆን ወደ ወንድ ልጇም የተሻገረ ነበረ። ራይዛ አበባ ቢዩዝ ናው የተሰኘ ተቋም መስራች፣ የህፃናት መጽሐፍ ደራሲም የሆነችው ፈቲያ ረመዳንን የደንገረመ አነጋግራታለች። ወደዚያው እንሻገር። እኔ ፈትያ ረመዳን አህመድ ነው የሚባለው የተወለድኩ ድሬዳዋ ያደግኩት ሆነ ድሬዳዋና ጅቡቲ መሀል ነው የመጣው። ቤተሰብ በጣም ጥሩ ቤተሰብ ናቸው። እናቴና አባቴ፣ አባቴ ጥሮታ የወጣው ከኮካኮላ ፋብሪካና ስሚንቶ ስሚንቶ ፋብሪካ ሰርተዋል። እናቴም ኮቶኒ ሰርታለች፣ ነጋዴ ነበረች እና ከጥሩ ቤተሰብ ነው የመጣሁት። ወላ እና ወንድምና እህቶች ነበሩኝ፣ ሁለት ወንድም፣ አንድ እህት። አሜሪካን የምኖረው የሶስት እናት ልጆች ነኝ። የጾታዊ ጥቃት ለተፈጸመባቸው ሰዎች ግንዛቤ ማስጨበጥ የሚችል ተቋም ነው የምሰረሹ። ግን ይሄ የሆነው ደግሞ አንቺም ራስሽ በልጅነትሽ የተፈጸመብሽ ጾታዊ ጥቃት ስላለ ነው እና እስቲ ጥቂት ስለዛ ወቅት ንገሪኝ ምን ነበር የተከሰተ? በአምስት አመቴ ሆኜ ነው የተደፈርኩት። ያው ነው የደፈረኝ ሰው ዘመድ ሳይሆን የዘመድ ባል ነው ቤተሰብ አያውቅም ነበረ። ልጅ ሆኜ ያቺ የኛ ዘመድ ስትወልድ እኛ ጋር ነው የምትወልደው እና ሁሌ በቃ ቤተሰቦቼ እሱ ጋር ይጠይቃል፣ ፈት ያመታ ቡና ታፍላልኝ፣ አንዳንድ ነገር የለም ስላመኑት፣ ደግሞ የሚታመን ሰው ነው እራሱ። ያሁን አንድ ሰው ስትቀራረቢ እኮ አታውቂም፣ ማንነቱ አታውቂም እና ያን ጊዜ ነው የጎዳኝ። ለአንድ ሳምንት ቤት ውስጥ ይዞኝ ነበረ እና በስላመኑት ዘመድም ስለነበሩ እዛ ግቢ ውስጥ ማንም ሰው አላወቀም። ደግሞ ያደኩበት አካባቢ በብዛት ሴቶች ያውና ራሳቸው የሚያጠፉት አይቻሉ በራሴ ራሳቸው የሚያቃጥሉትና በቃ ድንግል ስላልሆነች ማለት ነው። በዛ ምክንያት እኔ አልተናገርኩም። የሆነ ሰዓት ላይ ያደኩ ስመጣ ቀጠል አልቆመ ያንን ሰውዬም ዘመዳችንም በቃ እናቴ ስራ ካጣች በኋላ እነሱ ትንሽ ገንዘብ ስላላቸው ሁሌ እዛ ሂጂ ነው የምትለኝ። እነሱ ጋር ተቀምጭ፣ ትምህርቶች ትቀጥ ያለች ምግብ አላቸው። በቃ የለም አንዳንዴ ቤተሰብ ላንቺ ጥሩ የሚፈልግ ነገር እሱም፣ ያውና መደፈሩም አላቆመም። ምስቱ የወለደችበት ሰዓት እኔ ነኝ። በቃ የምስቱ ይሄ ሆንኩለት እና ወደ ዘጠኝ አመት ሲሆን እና በዛ ምክንያት ነው ጅቡቲም ለመሄድ ያሰብኩት። ምናልባት ጥቃት ፈጻሚሽ ማስፈራራቶች ወይ ሌሎች ነገሮች ያረግ ነበር እንዳትናገር ያደረገሽ? በቃ ማን ነው የሚያምነሽ? ለምን እንደ በጣም ፍጹም ሆኖ ነው የተገኘ። እና ቁርኣንም በቃ ያስተምረናል ቁርአን ማትገምቺ ሰው የለም እና እሱም የእሱ ቤተሰብ ከቤተሰቦቹ የመጡ በጣም የታወቁ ናቸው። ሀገራችን ድሬዳዋ ውስጥ ማለት ነው። በዛ ምክንያት ማንም የሚያምነሽ ይሄ ይሄ ጥቃት ባንቺ ብቻም አላቆምም። ከጊዜ በኋላ ተመልሶ መጥቷል። በገዛ ልጆች ላይ ተከስቷል። ምን ነበር የሆነው? አሁን ያውና በልጅነት ቶሎ ብዬ ስላደግኩ የለም ኑሮ ለማሸነፍ እናቴን ለመርዳት ብዙ ነገር ነው የምሞክረው። የሰው ቤት ጅቡቲን ሁኝ ስመለስም ጅቡቲ የቤት ሰው ሰርቻ አለው እና በመሀል ላይ ካሲኖ ነው መስራት የጀመርኩት። እዛ ነው የልጄ አባት የተዋወቅኩት። እርጉዝ ስሆን በቃ መውለድ አለብኝ ነው ያልኩት። ሐምዛ ተወለደ። እናቴና እህቴ ተቀበሉ። ጅቡቲ ስመለስ ያውና ልጄ ያደገው ያንን ሰውዬ እኔ የወዳኝ ወንድ ወንድ ወንድ ይነካል ብዬ አልገመጥኩም፣ ልጅ ነው። እኔ ሴት ስለሆንክ ምናልባት አንድ አንዳንድ ነገር ነው ላይክ የማታስቢ ነገር የለም። እና እኔ አላሰብኩም ላይክ ልጄን ይነካል ብዬ በፍጹም። እንዴት ነበር የሆነው? አንቺ የት ነበርሽ ልጅሽ ጥቃት በተፈጸመበት? እኔ ጅቡቲ ነበርኩ ልጄን መውሰድ አልፈለግኩም። ኢንቫይሮንመንት ለልጄ ብዬ ከእናቴ ጋር ቢሆን የበለጠ እናቴ ፍቅር ነው የምትሰጠው ከሌላ ሰው ጋር ጥዬ ከምሄድ ብዬ ነው ሰራተኛ ግን ይቆጨኛል ልጅ የፈለገ እናት ነው እንጂ ገንዘብ ወይም ይሄ አይደለም። እና በኋላ ላይ ነው ሱብ የገባኝ። ገባሽ አንድ ልጅ ስታመጪ ህይወት ላይ ልጅ ፍቅር ነው የሚፈልገው፣ ከምን የበለጠ የእናትና የአባት ፍቅር ነው የሚፈልገው። ከዛ በኋላ አሜሪካዊ አግብቼ ነው የመጣሁት። አሜሪካ ማለት ነው የመጣው በፊያንሴ ቪዛ ነው የመጣሁት። እና ስትዝን አገኘው ልጄ ለማምጣት ሞከርኩ፣ አመጣሁት አምጥቼው፣ ስንት አመቱ ነበር? አስራ አራት ወደዚህ ሀገር ሲመጣ አስራ አራት አመቱ ነው። አስራ አራት አመቱ። አሁን ቤት ከመጣን አሜሪካ ከመጣው በኋላ ቁርስ ልሰራ ኩሽና ስናወራ የበቃ ስንት አመት አልተገጣ አላየኝማ አስር አመት እና ለማውራት ምናምን ስል ባባ ነው የሚጠራው ባባ ማለት አባት ነው አይደለ? ወላሂ እልሻለሁ እንደዚህ ብለህ ንዴቴ እንደዚህ ብለ ካሁን በኋላ ባባ ብለ ያን ሰውዬ ብጠራ ነገርኩ፣ ነው ያልኩት። አየኝና አንቺ አረገች አለኝ። ያን ጊዜ መሬት ቢሰምጠኝ ወላ ሄድሻለው፣ ደስታዬን አልችልም ነበር። እና ወይም ያን ጊዜ ልጄን ይዤ ሆዴ ውስጥ ብመልሰው ደስታዬን አልችልም ነበረ። ግን ምን ማለትህ ነው አንቺ መስማትም መስማትን ፈለኩ፣ መስማትም አልፈለኩም። ያንን ጉዳቱ ስለማያውቅ ማለት ነው። እኔም እኮ አለኝ፣ አሁን ይታይሽ። ስለ ድፍር ነው ምንም አላወራንም፣ ግን አንቺም ማረገሽ ማለቱ አንቺም ጎዳሽ። አ ከዛ አቀፍኩት። ለነግረው የፈለግ የነገርኩት እንደዚህ አይደለም ልጅ ላይ የሚደረገው። ለምን እሱ እንደዛ መስሎት እንዳያርግ ሌላ ልጅ ላይ ነው እና ተቃቀፍ፣ አለቀስ ያ ተመልካቾቻችን፣ እንግዲህ የሊድሯ ሀምዛ አነጋግሮናል። ከአሜሪካ ድምፅ ጋር ቆይታ አድርጎ ነበር ስለ ጥቃቱ ሁኔታ ወይም ደግሞ በወቅቱ ስለነበረው ነገር በአጭሩ እንደዚህ ብሏል። እስቲ ሰምተነው እንመለስ። እድሜ ስንት እንደነበር አላስታውስም፣ ነገር ግን እሱ ሁልጊዜ ቤት ሰክሮ ይመጣ ነበር። ከዛ ሚስቱን ይደበድባታል። ከዛ በኋላ ሁሉም ቤቱን ለቅ ይወጣሉ። እሱን ነን ይቆልፍብኝ ነበር። ለምን ሁሉም እቤት ጥለውኝ እንደሚሄዱ አላውቅም። አብዛኛውን ጊዜ እባክህ እባክህ እያልኩ ለምነው ነበር። እቤት ሲመጣ ይመስለኛል በመድኃኒት ያደነዘኝ ነበር፣ ምን እንደሆነ ባላውቅም። ነገር ግን ጾታዊ ጥቃቶችን በሚፈጽምብኝ ወቅት የሚሰማኝ የነበረው ስሜት በመድኃኒት እንደ መደንዘዝ ነበር።

ቴራፒስት በሳምንት ሁለት እሄዳለሁ ነበረ። በቃ ሊወጣልኝ በጣም እኔ ልንገርሽ፣ የኛ ሀገር ሰው ማለት አንፈልግም፣ ችግር አለብን ማለት አንፈልግም። እና እዛ መሄዴ እኔ ጠቀመኝ። ተመልካቾቻችን እንግዲህ የስነልቦና ድጋፍ ሀምዛ ቢያገኝም አሁንም ድረስ ግን የስነልቦና ጠባሳ እንዳለበት አጋርቶናል። እሱን ሰምተን እንመለስ። በብዙ መልኩ ተጽዕኖ እያሳደረብኝ ነው። አሁንም ድረስ ከብዙ ወንዶች መካከል መቀመጥ ደስ አይለኝም። ሌላው ደግሞ እኔ እኔ ሆንኩ አይመስለኝም። የሆነ የቆሸሽኩ አይነት ስሜት ይሰማኛል። ሁልጊዜ ስለ ሁኔታው አስባለሁ። አሁን ግልጽ አውጥተሻል፣ ይፋ አውጥተሻል እና የሕግ እልባት እንዲያገኛ ላደረግሽው ለምን ነበር አሁን በ2021 ላይ እኔና ልጄ ማለት ነው። አንድ ቀን መጥቶ አለኝ በቃ እናቴ ነፍሴን አላቃትም በቃ መኖርም አልፈልግም ምናምን ስለኝ ተሰማኝ። የእኔም ነበርኩ ያን ጊዜ እንደዛ ያሰብኩበት ጊዜ ስለነበረ ምንድን ነው ያልኩት፣ ሐምዛ የሆነ ነገር ማድረግ አለብን አልኩት። አሁን ዘመዶቼ ስነግራቸው አንዳንዶቹ ባለጌ ነሽ፣ ውሸት ነሽ፣ አንቺ ነሽ ከዱሮ ዱርዬ የነበርሽው የምጠፊው ምናምን ነው የተባልኩት። ወደ ፖሊሶች ጉዳዩ አዎ፣ ከዛ ምናሉ ማስረጃ ያስፈልጋል። ድሬረዋ ማለት ነው ማስረጃ ከሌለ ምንም ማድረግ አንችልም። እኛም እዚህ ስለሆን ተቃዋሚሽ ራይዝ አባባ ቢውዝ ነው ወይም ደግሞ ከጥቃት ከፍ ብለን እንመጣ ነጥረን እንወጣ የሚል ሀሳብ አለውና እስቲ ምንድን ነው የሰራሽ ለመስራት ያሰብሽው? በዚህ በተቃዋሚ አሁን በዚህ የምሰራው ኢትዮጵያ ላይ ድሬዳዋ ላይ መስራት የምፈልገው በብዛት የሚጎዱት ህፃናቶች ናቸውና ጎዳና ልጆች አሉ። እና አሁን እዚህ የምሰራ እንደኔ የተጎዱት እንደኔ ወይም እስካሁን ገና ያልዳኑ የለም። እና ሬዝ ዌርነስ ለማድረግ ለማስተማር ግንዛቤው ምን ማድረግ እንዳለብን። እሺ፣ አሁን ተጎድተናል። ምንድን ነው የእኛ ፍቺ ነው? አሁን ሐሙስ ማታ እኔ ምግብ ሰርቼ ነው ወደ አምስት አስር ይመጣሉ። ሴፍ ፕሌስ፣ በቃ የምናወራበት ለምን። አንድ ሰው እኮ አንቺን ብትጎጂ እኔ ቀላል ይሆንልሻል ለማውራት። ስናወራ ምንድን አለን። በዛ ላይ አገሬ ላይ ማድረግ የምፈልገው ማገዝ የምፈልገው ልጆች ለማስተማር ነው። ቤተሰብ ለምን ፍሪ ልጆች ቢጎዱ መናገር እንደሚችሉ እንዳይፈሩ ትምህርት ቤት ውስጥ ማስተማር ግዴታ ነው። እዚህ ወረቀቱ ጨርሻለሁ። ወደዛ ያውና ፋንዴሽን ጠንካራ ፋንዴሽን እዚህ ቢልድ አድርጌ እዛው ለመስጠት ነው ሐሳቤ። አይጎዳም አልልም። ለምን ብል ውሸት ነ። ሁሉ ቤት በብዛት የሚጎዱት ሬፕ የሚደረጉ ከቤተሰብ ነው። አሁን የአምስት አመት ልጅ የተሄዳ ነው የምትደፈረው ምን አርግታ? ሴት ልጅ አንወታ ብትደፈር፣ ማን ነው? ጎረቤት ነው፣ ከቤተሰብ ነው። ሁሉን ነገር የሚነሳ ከቤተሰብ ነው። አንቺ ይሄንን ተቋም ስትመሰርች፣ ብቻሽን ዓለም የመሰረሹ ልጅሽም አለ። ወንዶች ደግሞ ብዙ ጊዜ ተጠቅቻለሁ ብለው ሲናገሩ የተለየ ነው። የሀምዛ ለየት ያለ ነው። እና እንዴት ነው እንደዛ አይነት መግባባት ላይ ደረሳችሁት? አንስቲ እውነተኛ መንገድ ለምን አንደኛ ልጄ ከኔ ጋር አነስት በቃ እንዴት ነው የቀረብኩት፣ በግልጽ እናወራ ነው። ገባች የተናገር ነው። ሰው ምን ይለናል ሳይሆን ስንት ሰው ነው የምናተርፈው ነው። ግን ጸሎትና ጾሜ ነው ለዚህ ያደረሰኝ ማለት ነው። ሴት ልጅም ሴት ወንድ ልጅም ሴትም ትደፍራለች። ስለዚህ ከሁለቱም መጠበቅ የራሳችን ምርጫ ነው እናትና አባት ብንሆን። ፈቲያ ረመዳን፣ ቪኦኤ ቢሮ መተሽ፣ እዚህ ስቱዲያችን መታሽ፣ ልምድሽን፣ ያንችን የልድሽን ህይወት ስላጋራሽን እጅግ አብዝቼ አመሰግናለሁ። ጋቢና ቪኦኤ ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት አድማጮቻችንና ተመልካቾቻችን በመቀጠል ወደ ትግራይ ክልል እናቀናለን። በዚያ በሴቶች ላይ የሚፈጸሙ ጥቃቶችና የግድያ ወንጀሎችን የሚመለከት ልዩ ችሎት እንዲቋቋም የተጎጂ ቤተሰቦች ጠይቀዋል። ሙልጌታ ጽባ ዝርዝሩን ይዘዋል። በ2015 ዓ ም የካቲት ወር ላይ የዩኒቨርሲቲ ተማሪ ልጃቸው በተጠርጣሪ አፍቃሪዋ እንደተገደለች የሚናገሩት የመቐለ ከተማ ነዋሪ አቶ መብራህቱ አበራ ልጃቸው ሜሮን መብራህቱ ከተገደለች አንድ ዓመት ከስምንት ወር ቢያልፋትም እስካሁን ፍትህ እንዳላገኙ ይናገራሉ። ተተቂር ረሳ ምርመራ ሌየለ ንና ግን መርሜርና ረሳ ምርመራ ገይረ ውሰድዋ ኢሉ ቅይርና እዩ የአስከሬን ምርመራ ሳይካሄድ ነው ልጄ እንድትቀበር ያደረጉት። ለእኛ መርምረናል ቅበሩ ብለው ነው የሰጡን። ኋላ ሲታይ ግን የአስከሬን ምርመራ የለም። ፖሊስ እኮ አስከሬን ሳያስመረምር እንዲቀበር አያደርግም። ግን እንደዛ ተደርጓል በዘጠነኛው ወር ነው ከመቃብር ተቆፍሮ እንደገና ምርመራ የተደረገው በዚህ ጉዳይ ፖሊስም ሆነ ሐኪሙ ተጠያቂዎች ናቸው አቶ መብራቱ በሴቶች ላይ የሚፈጸሙ ግድያና ሌሎች ጥቃቶች ከስርቆትና ሌሎች ወንጀሎች ወረፋ ይዞ በፍርድ ቤት መታየት አይገባውም ብለው ለዚህ ጉዳይ ልዩ ችሎት መንግስት ሊያዘጋጅ ይገባል ሲሉ ጠይቀዋል። ማህሌት ተክላይ በአድዋ ከተማ ባለፈው ዓመት መጋቢት ወር ላይ ታግታ ከተወሰደች በኋላ በሰኔ ወር ላይ ደግሞ በታገተችበት ቀን ተገድላ እንደተቀበረች በፖሊስ ምርመራ መረጋገጡ እህቷ ሚሊዮን ተክላይ ገልጻለች። አፋጣኝና ተመጣጣኝ ፍትህ ከተሰጠነው ጥቃቶች የሚቀንሱት ብላለች። ወደ ትምህርት ቤት እየሄደች ሳለ በባጃጅ አፍነው ወስደው ለቤተሰብ ደውለው ሶስት ሚሊየን ብር ማስለቀቂያ ስጡን ብለው በዕለቱ ጠይቀው ነበር። ሆኖም ከሶስት ወር በኋላ በተገኘ ምርመራ አፍነው በወሰዱባት ቀን እንደገደሏት ለፖሊስ ቃላቸው ሰጥተዋል። ጉዳዩ በፍርድ ቤት እየታየ ነው። ከመሀሌት በኋላ የሊዲያ እና የሀበን ግድያን ሰምተናል። ቶሎ ፍትህ ቢሰጥ ኑሮ ከመሀሌት በኋላ የሰማነውን ግድያዎች አንሰማም ነበር። ወንጀሉን የፈጸሙ ሰዎች ግድያ የተፈጸመበት ቦታ ራሳቸው ወስደው አሳይተውናል። በእነዚህ ህጋዊ እርምጃ ቶሎ ቢወሰድ ሊዲያና ሀበን የጥቃቱ ሰለባ አይሆኑም ነበር። አሁንም አስተማሪ እርምጃ በመውሰድ በእኛ ይብቃ። ሊዲ ዓለም በውቅሮ ከተማ እሁድ ጥቅም 3 ቀን 2017 ዓ ም ተሞሽራ በሦስተኛው ቀኗ በተጠርጣሪ ሙሽራዋ በአሰቃቂ ሁኔታ እንደ ተገደለች ወላጅ አባቷ አቶ ዓለም ካሕሳይ ይገልጻሉ። ኣብ ሓጐሱ ዒልና ኣብ ሰርዶ ሆቴል ዝበሃል የሰርጓ ቀን በደስታ ነው የዋልነው። ሰርጉ ሰርዶ በሚባል ሆቴል ነበር የተካሄደው ሁሉ ቤተሰብ በደስታውን ያሳልፈው፣ ግን በሦስተኛው ቀን ምሳ አብረን ከወንድሞቿ ጋር ልንበላ ተቀጣጥረን መንገድ ላይ እያለው መሞቷ ተነገረኝ። በተሞሸረችበት ተገደለች። ሊዲያ ከነ ሽሩቧዋ ከነ ቁሏ ቀበርናት። የሊዲያ ነገር ምን ብለህ ይወራል? በሊዲያ ግድያ የሚጠረጠረው ሙሽራዋ በሕግ ጥላ ስር ሆኖ ጉዳዩ እየተጣራ ነው ያሉት አቶ ዓለም በሴቶች ላይ የሚፈጸም ግድያ የሚቆመው አስተማሪ እርምጃ በወንጀለኞች ላይ ሲተገበር ነው ብለዋል። ተመጣጣኝ ፍትህ ከውርደልዎ ወንበር ተመጣጣኝ የሆነ ፍትህ ነው መሰጠት የሚገባው። አስር ዓመት ሀያ ዓመት ፍርድ እየተሰጠ ነው። ቀጥሎም ከሚመጣ ለውጥ ጋር እየተፈቱ በየጠላ ቤቱና መሸታ ቤቱ ገብተው ሲቀልዱብህ ወደ ሌላ አደጋ ነው የሚያጋልጠው። መንግስት ትኩረት ሊሰጠው ይገባል። መንግስት ተመጣጣኝ እርምጃ ካልሰጠ ሞት ቀጣይ ነው። በትግራይ ክልል በሴቶች ላይ የሚደርስ ጥቃት እንዲቆምና ና ተበዳዮች ፍትህ እንዲያገኙ የሚጠይቅ መድረክ በመቀለ ከተማ ባለፈው እሁድ ተዘጋጅቶ ነበር። በሴቶች የሚደርሰው ጥቃት የመከላከል ስራ የሚሰራ ሆኖ የተባለ የሲቪል ማህበረሰብ ተቋም ስራ አስኪያጅ ጽዴና አባዴ በክልሉ የሚታይ የሴቶች ጥቃት የሚቆመው ሁሉ ህብረተሰብ በጋራ ሲቃወም ነው ብላለች። ቅትለት ግድያ አለ፣ እገት አለ፣ እንዲሁም ፆታን መሰረት ያደረገ ጥቃት አለ። የሚፈጸሙ ግድያዎች አሰቃቂ የሚባሉ ናቸው። ሁላችንም በስጋት ነው ያለ ነው። የሚያስተማምን ጸጥታ የለም። እንደ ህዝብ ያለው ሁኔታ አስፈሪ ነው። ሀገራችን ስለሆነ ነው እዚህ ያለ ነው እዚህ እስካለን ድረስ በሰላምና ዋስትናው በተጠበቀ ሁኔታ የመኖር መብት አለን። ስለዚህ መፈጸም የማይገባቸውን ስናይ የመጠየቅ ልምድ ሊኖረን ይገባል። በሴቶች ላይ የሚፈጸም ግድያ ይሁን ሌሎች በደሎች እንዲቆሙ እንደ ህዝብ መቃወም አለብን። በተካሄደው የውይይት መድረክ ተገኝተው ለተነሱ ጥያቄዎች መልስ የሰጡ የትግራይ ክልል ፍትህ ቢሮ ምክትል ኃላፊ አቶ አዲሱ ገብረስላሰም እንደ ትግራይ የገጠመን ችግር አለ በወንጀል መከላከል የሚሰሩ ተቋማት የሰው ኃይል ጉዳት ደርሶባቸዋል ለምሳሌ የፖሊስ ኮሚሽን እንደ አዲስ የተዋቀረ ነው አዳዲስ ሰዎች ናቸው የምርመራና ማጣራት ስራ የሚሰሩት የኮሚኒቲ ፖሊስ የሚባል አደረጃጀት አሁን የለም በአሁኑ ጊዜ የስልክ መረጃ ለማግኘት እንኳን በፌዴራል በኩል ነው የሚጠየቀው እነዚህ አሁን ለስራችን አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሆንላችሁ። የሳምንት ሰው ይበለን።